ትግራይ ክልል በሚገኙ የጤና ተቋማት ውስጥ በረሃብ ሳቢያ ሰዎች ሕይወት እያለፈ ነው ሲል የክልሉ ጤና ቢሮ አስታወቀ። የሕክምና አገልግሎት የሚሰጡ ተቋማት በአብዛኛው በመፍረሳቸው በረሃብ የተነሳ ታመው ወደ ጤና ተቋማቱ የሚሄዱ ታካሚዎች በቂ አገልግሎት አያገኙም ነው ያለው ቢሮ። በተያያዘም በመድኃኒት እጥረት ዜጎች ሕይወታቸው እያለፈ ነው ሲሉ በክልሉ ያሉ የጤና ባለሙያዎች ባለፈው ቅዳሜ በከተማይቱ ሰልፍ ማድረጋቸውን ጠቅሶ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽበሀ ባጠናቀረው በዚህ ዘገባ። በሌላ በኩል በመቀሌ አይደር ሪፈራል ሆስፒታል ልጃቸውን በማስታመም ላይ የሚገኙ አንዲት እናት ልጃቸው በረሃብ ሳቢያ መታመሟንና እርሳቸውም ችግር ላይ መሆናቸውን ማመልከታቸውን ነው የዘገበው ሙልጌታ። ወይዘሮ ምሕረት ገብረ ይባላሉ። ወይዘሮ ምሕረት በትግራይ ምስራቃዊ ዞን ፅራእ ወንበርታ ወረዳ ቄሐን በተባለ ቀበሌ ነዋሪ ናቸው። በአካባቢያቸው በነበሩ ውጊያዎች ከቤታቸው ወጥተው ለሶስት ሳምንታት ያህል በዱር ገደል ከልጆቻቸው ጋር ማሳለፋቸውን የሚናገሩት በዚህም ህጻናት ልጆቻቸውን በቂ ምግብ ባለማግኘታቸው አንዷ ልጃቸው መታመሟ ነው የሚገልጹት። ካብ ስደት ካብ ስደት ኮይኑ ከዘንና ብዙሕ መዓልቲ ሰለስተ ሰሙን ዝበሃል ወፂና ኢና ናይ በረኻ ይነቅኒና በውጊያ ምክንያት ከአንድ ቦታ ወደ ሌላ ቦታ እየተፈናቀልን ሶስት ሳምንትም ያህል ከቤታችን ወጥተን ቆይተን ነበር። እኛ ቤታችን ትተን በወጣንበት ጊዜ ቤታችን ወታደሮቹ መኖሪያ ያደረጉት ንብረት ለመዝረፍ ይሁን አንዳንድ ነገር ለመፈተሽ ብለው ከፍተው ቤቱ ስለተውት የቀረውም እህል በአህያና በቅሎ ተበልቷል። እህል ቤት ውስጥ አላገኘንም ነው ያሉት። የእርዳታ እህል እንዳላገኙ ነው የሚገልጹት። ወይዘሮ ምሕረት በአካባቢያቸው ለግብርና የሚጠቀምባቸውም ከብቶች በወታደሮች በኃይል ተወስደው ታርደዋል በማለት ገልጸዋል። በአሁኑ ጊዜ በምግብ እጥረት ምክንያት የታመመችው ልጃቸው መቅደስ ለማሳከም በመቀለ ዓይደር ሪፈራል ሆስፒታል ነው የሚገኙት። ወይዘሮ ምሕረት የታመመችው ልጃቸው በአካባቢያቸው በሚገኙ ጤና ተቋማት በመውደማቸው በአቅራቢያቸው ማሳከም አለመቻላቸውም ተናግረዋል። ባንክ የለም። ትንሽ የቈጠብነው ብርም ማን ይስጠን? አሁን ልጄ ስትታምም ለሕክምና ወደ አጉላዕ ወሰድኳት። በዛ ምንም ነገር የለም። የተሻለ ብለው ወደ ውቅሮ ላኩኝ። እዛም መድኃኒት ስለሌለ ወደ ዓይደር ሆስፒታል መጥቻለሁ ነው ያሉት። በአይደር ሪፈራል ሆስፒታል በምግብ እጥረት ምክንያት ታመው የሚገቡ ህጻናት ብዛት እየጨመረ መሆኑ ነው በሆስፒታሉ የህጻናት ሐኪም ዶክተር ኤልያስ ከድር የሚናገሩት። በሆስፒታላችን ውስጥ ከበፊቱ በበለጠ ቁጥር የምግብ እጥረት ታካሚዎች የበዙ ይገኛሉ። እንደሚታወቀው በውጊያው ምክንያት ልጆቹ የሚያስፈልጋቸውን ምግብ እያገኙ አይደለም። እናቶቹም ሊያቀርቡ አልቻሉ በተጨማሪ ደግሞ በዚህ ምክንያት ለህመም በቀላሉ እየተጋለጡ ነው ያሉት። መድኃኒት ደግሞ እንደልብ አይገኝም እና ችግሩ በጣም ነው። የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ሪ ኢሳያስ በአሁኑ ጊዜ በትግራይ ያጋጠመው ረሃብ በዓለም አቀፍ ደረጃ በጣም አስቸኳይ እርዳታ የሚያስፈልገው ነው ብለዋል። በአሁኑ ጊዜ በክልሉ አገልግሎት እየሰጡ ወዳሉ የጤና ተቋማት በብዛት በምግብ እጥረት ምክንያት የሚታመሙ ህጻናት እየገቡ መሆናቸውና የሰው ህይወትም እያለፈ ነው ሲሉ ገልጸዋል። ትግራይ ውስጥ ብዙ እናቶች ብዙ ህጻናቶች በረሃብና ከረሃብ ጋር በተገናኘ ያሉት ተጓዳኝ በሽታዎች እየሞቱ ነው የሚገኙት። በቀን ትግራይ ውስጥ ካሉ ጤና ተቋማት በጣም በተቆራረጠና ሙልነት በሌለው በሚመጣው ሪፖርት በአስር የሚቆጠሩ ወገኖቻችን እየሞቱና ለሌላ ተጓዳኝ በሽታ እየተደረጉ ነው ያሉት። ይህንን ከጤና ተቋሞች አቅም የማከም አቅምም ስናይ ባለፈው ሶስት ወራት ባለው መዘጋት እነዚህ በሽታዎች ለማከም የሚያስችሉ መሰረታዊ የሚባሉ መድኃኒቶችም ኦልሞስት የሉ ማለት ይቻላል። በሌላ በኩል ቅዳሜ ጥቅምት ስድስት ሁለት ሺ አስራ አራት አመተ ምህረት መቀለ በሚገኙ የተባበሩት መንግስታት ድርጅት መስሪያ ቤቶች አካባቢ በተደረገው የጤና ባለሙያዎች የተቃውሞ ሰልፍ ወደ ትግራይ የሚያስገቡ መንገዶች በመዘጋታቸው መድኃኒት፣ የህክምና ቁሳቁስና ምግብ እየገባ አይደለም ብለዋል። በዚህም በትግራይ የእናቶችና ህጻናት ህይወት በሰው ሰራሽ ምክንያት እያለፈ ነው በማለት ገልጸዋል። ዶክተር ፋኑስ ገብሩ በመቀለ አይደር ሬፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በሆስፒታላቸው ታካሚዎች የሚያስፈልጋቸው መድኃኒትና ሌላ የህክምና ቁሳቁስ እያገኙ ባለመሆናቸው ለከፋ ችግር ተጋልጠዋል ብለዋል። በሰልፉ ያገኘኋት ሄለን ሐጎስ በበኩሏ በመቀለ የካቲት 11 ሆስፒታል የፋርማሲ ባለሙያ ነች። በሆስፒታሉ የሚታከሙ ሰዎች የፈልጉት መድኃኒት እያገኙ አይደለም ብላለች። እስካሁን ያለን መድኃኒት እያለቀ ነው፣ ሞትም እየተጋለጡ ነውና ያለን ሁኔታ በጣም አስቸጋሪና መጥፎ እንደሆነ ካለመዝጋት ብለን ደግሞ የተወሰነ አንዳንድ መድኃኒት ያው አንዱ መድኃኒት በሌላ መድኃኒት እየተካን ነው የምንቀጥለው ያለ ነው እ ምንም እንደሌለ ነው። እስካሁን ሀፍቶም ልበለው የተባለ የጤና ባለሙያ በበኩሉም የጤና ባለሙያዎች ለአምስት ወራት ያህል ደሞዝ ሳይከፈላቸው ጭምር ህዝብ እያገለገሉ ነው ብለዋል። በጦርነቱ ምክንያት የጤና ተቋማት ወድመውና ተዘርፈዋል ብሎ በአሁኑ ጊዜ እየሰሩ ያሉ ጥቂት ሆስፒታሎችም መንገድ በመዘጋቱ አስፈላጊ የህክምና ቁሳቁስና መድኃኒት እያገኙ አይደለም። ይህ እንዲፈታ ደግሞ ዓለም አቀፍ ማህበረሰብ ሊያግዝ ይገባል በማለት ገልጿል። እናቶችና ህፃናት በመድኃኒት እጥረት ምክንያት እየሞቱ ነው፣ እየተጎዱ ነው፣ እየተጎሳቆሉ ነው። ዓለም ህዝብ ይህንን አይቶ ተረድቶ ቶሎ መፍትሄ እንዲሰጠን ነው እኛ የወጣንበት ዓላማ። በተቃውሞ ሰልፉ አንድ ሺህ የሚሆኑ የጤና ባለሙያዎች ተሳታፊ ነበሩም። ለአሜሪካ ድምፅ ሙልጌታ አጽበሀ መቀለም